በቅድሚያ አርዕስቱ፣ በሰሜን ፈረንሳይ ካሌ የሚገኙ ስደተኞች ዩሮ ታነል የተባለውን ዋሻ ለማለፍና ብሪታንያ ለመግባት የሚያደርጉት ሙከራ እንዳሳሰባቸው የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን አስታወቁ። ብዙ ስደተኞች ዛሬ ዋሻውን ለመሻገር ሲሞክሩ አንድ ሱዳናዊ ስደተኛ መገደሉ ተሰምቷል። በየመን መዲና ሰንዓ በሚገኘው የአልፋይዳ አልሃቴሚ መስጊድ ደጃፍ በመኪና የተጠመደ ቦምብ ዛሬ ፈንድቶ የሶስት ሰዎች ሕይወት ማጥፋቱና ሰባት ማቁሰሉ ተነገረ። ለጥቃቱ ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ኃላፊነቱን ወስዷል። ከጎረቤት ካሜሩን ጋር በጽንፈኛው እስላማዊ ቡድን ቦኮሃራም አንጻር የሀገሮቻቸውን የጸጥታ ትብብር ለማጠናከር እቅድ እንዳላቸው የገለጹት የናይጄሪያ ፕሬዝደንት መሐማዱ ቡሃሪ ዛሬ ለሁለት ቀናት ጉብኝት ካሜሩን መዲና ያውንዴ ገቡ። ዜናው በዝርዝር። በሰሜን ፈረንሳይ በካሌ ከተማ የሚገኙና ወደ ብሪታንያ ለመግባት የሚፈልጉ ከአንድ ሺ አምስት መቶ የሚበልጡ ስደተኞች ዛሬ ዩሮ ታነል የተባለውን ዋሻ ለማለፍ ባደረጉት ሙከራቸው የአንድ ሱዳናዊ ስደተኛ ሕይወት መጥፋቱ ተገለጸ። ሱዳናዊው የሞተው ስደተኞች ዋሻውን ግር ብለው ለመሻገር በሞከሩበት ጊዜ በተፈጠረው ግርግር ወቅት በአንድ የጭነት ተሽከርካሪ ተገጭቶ መሆኑ ተሰምቷል። ካለፈው ጥር ወር ወዲህ ብቻ ከ37 ሺህ የሚበልጡ ስደተኞች ናቸው ፈረንሳይን ከብሪታንያ ጋር የሚያገናኘውን ዩሮ ታነልን ተሻግረው ብሪታንያ ለመግባት የሞከሩት። ዋሻውን ለመሻገር የሚሞክሩት ስደተኞች ቁጥር እየጨመረ መሄዱ እንዳሳሰባቸው የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን በማስታወቅ መንግስታቸው አስፈላጊውን እርምጃ ሁሉ እንደሚወስድ ገልጸዋል። ከፈረንሳይ ጋር በቅርብ እየሰራን ነው። የሀገር አስተዳደር ሚኒስትሯ ቴሬዛ ሜይ ትናንት ከፈረንሳዊዋቻቸው በርናር ካዘነር ጋር ተነጋግረዋል። በካሌ ዙሪያ ያለውን አጥር ለማሰራት ብዙ ገንዘብ አውጥተናል። ኮኬል በሚገኘው የዋሻ መግቢያ ዙሪያም አጥር እናጥራለን። እናም የሚቻለንን ሁሉ እያደረግን እንገኛለን። ችግሩን ለማስቆም ከፈረንሳውያኑ ጋር አስፈላጊው ስራ እየተሰራ መሆኑን ለማረጋገጥ የሀገር አስተዳደር ሚኒስትሩ ዛሬ ጠዋት አንድ ልዩ ስብሰባ መርተዋል። ብሪታንያዊቷ የሀገር አስተዳደር ምንስትር ሜይ ትናንት ከፈረንሳዊ ዋቻቸው ከአዘነቭ ጋር ከተገናኙ በኋላ እንዳስታወቁት ብሪታንያ የድንበሩን ጥበቃ ለማጠናከር ተጨማሪ አስር ሚሊዮን ዩሮ አዘጋጅታለች። በየመን መዲና ሰንአ ሰሜናዊ ሰፈር በሚገኝ አንድ መስጊድ ደጃፍ በመኪና የተጠመደ ቦምብ ዛሬ ፈንድቶ የሶስት ሰዎች ህይወት ማጥፋቱና ሰባት ማቁሰሉን አንድ የሀገሪቱ ጸጥታ ኃይል ምንጭ አስታወቀ። በሰንአ በኑቁም ቀበሌ በሚገኘው የአልፋይዳ አልሃቴሚ መስጊድ ላይ ለተጣለው ጥቃት ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ኃላፊነቱን ወስዷል። ቡድኑ ጥቃቱን የጣለውም ኢዝማኤልያዎች የሁቲ አማጺያንን መደገፋቸውን ለመበቀል ነው ብሏል። ባለፉት ሶስት ቀናት በሰንአ የፈንጅ ጥቃት ሲጣል የዛሬው ሁለተኛ ሲሆን ባለፈው እሁዱ በአንድ አውቶቡስ ላይ በተጣለው ተመሳሳይ ጥቃት ሶስት ሰዎች ተገድለው አምስት ቆስለዋል። ቱርክ በህግ በታገደው በኩርዲስታን ሰራተኞች ፓርቲ በምህፃሩ ፒኬኬ አንጻር የጀመረችውን የአየር ጥቃት ዩኤስ አሜሪካ እንደ ራስ መከላከል እርምጃ መመልከቷን አንድ ከፍተኛ የዩኤስ አሜሪካ መንግስት ተወካይ አስታወቁ። ተወካዩ ፒኬኬ በቱርክ ፖሊሶች ላይ የፈጸመውን ጥቃት እንደ ምክንያት ጠቅሰዋል። የቱርክ መንግስት የፒኬኬ ወይም ራሱን እስላማዊ ብሎ የሚጠራው ቡድን ደጋፊዎች ባላቸው ሰዎች እንዲሁም በመንግስቱ ተቃዋሚዎች ላይ ጠንካራ እርምጃ መውሰድ ጀምሯል። በዚሁ መሰረት እስካሁን የቱርክ መንግስት 1300 ሰዎችን ማሰሩን ተያይዞ የወጣው ዜና አመልክቷል። ቱርክ በኩርዳውያንና በሶሪያ በሚንቀሳቀሰው እስላማዊ መንግስት አንጻር በሚታገሉትና የዩኤስ አሜሪካ ተጓዳኝ በሆኑት ተዋጊዎቻቸው አንጻር አሁን የጀመረችው ጥቃት ግን ከየአቅጣጫው ብዙ ክርክር ቀስቅሷል። ቱርክ በሰሜን ኢራቅ በሚገኙ የኩርዳውያን ሰፈሮች ላይ የምታካሂደውን የአየር ጥቃት ኢራቅ የግዛት ሉዓላዊነቷን እየጣሰ አደገኛ እርምጃ ስትል ወቅሳለች። ይህ በዚህ እንዳለ ፒኬኬ ከቱርክ መንግስት ጋር የተደረሰውን የሰላም ስምምነት ማፍረሱን ያስታወቀ ሲሆን ይህን ተከትሎ የቱርክ ፕሬዝዳንት ጠይብ ሬቼብ ኤርዶሃንም የሰላሙን ሂደት ማቋረጣቸውን አስታውቀዋል። ከቱርካውያን ወታደሮች ጎን የሰሜን አትላንቲክ የጋራ መከላከያ ኪዳን ኔቶ ወታደሮችም የፒኬኬ የጥቃት ኢላማ እንዳይሆኑ ማስጋቱ ተሰምቷል። ይህ ዜና የሚተላለፍላችሁ ቦን ከሚገኘው ዶይቸ ቬለ ነው። የአፍጋኒስታን ታሊባን መሪ ሙላ ኦማር መሞታቸውን የሀገሪቱ መንግስት ፕሬዝደንት ቃል አቀባይ ሰይድ ዛፋር ሃሼሚ ዛሬ ከካቡል አስታወቁ። ሃሼሚ የፓኪስታን መንግስት ምንጮችን በመጥቀስ እንዳስረዱት ሙላ ኦማር ታመው የሞቱት ከሁለት ወይም ከሶስት ዓመታት በፊት ፓኪስታን ውስጥ ነው። የታሊባን መሪ ሙላ ኦማር መሞታቸውን ስለገለጹ ዘገባዎች እናውቅ ነበር። ዘገባዎቹን አሁንም በማጣራት ላይ የምንገኝ ሲሆን ተጨማሪ ትክክለኛ መረጃ እንዳገኘን ወይም ዘገባዎቹ ሀቀኛ መሆናቸውን እንዳረጋገጥን ለአፍጋኒስታን መገናኛ ብዙሃንና ሕዝብ እናሳውቃለን። የታሊባን መሪ ሙላ ኦማር ቡድናቸው እንደ አውሮፓውያን ዘመን አቆጣጠር በ2001 ዓ ም በዩኤስ አሜሪካ በተካሄደው የጥቃት ዘመቻ ከተሸነፈ ወዲህ በይፋ ታይተው አያውቁም። የታሊባን ምንጮች ሙላ ኦማር ሞቱ መባሉን ሐሰት ሲሉ አስተባብለዋል። በታሊባንና በካቡል መንግስት መካከል ስለተካሄደው የሰላም ድርድር ሙላ ኦማር የሰጡት መግለጫ በዚህ ወር መጀመሪያ ላይ በይፋ መውጣቱን የታሊባን ምንጮች ገልጸዋል። የናይጄሪያ ፕሬዝደንት መሐማዱ ቡሐሪ ከጎረቤት ካሜሩን ጋር ያለውን ግንኙነት ለማሻሻል እና በጽንፈኛው እስላማዊ ቡድን ቦኮ ሃራም አንጻር የሀገሮቻቸውን የጸጥታ ትብብር ለማጠናከር በማሰብ ለሁለት ቀናት ጉብኝት ዛሬ ካሜሩን መዲና ያውንዴ ገቡ። ካሜሩንን በመጎብኘት ላይ ያሉት ፕሬዚደንት ቡሃሪ ባለፈው ግንቦት ወር መጨረሻ ስልጣን ከተረከቡ ወዲህ በቡድኑ አንጻር ትልቅ ዘመቻ እንደሚያካሂዱ መናገራቸው የሚታወስ ነው። ቡሃሪ ስልጣን ከመያዛቸው ጥቂት ቀደም ሲል የቦኮ ሃራም ጥቃት ሰለባ የሆኑት ጎረቤት ካሜሩን፣ ቻድ፣ ኒጀር ከናይጄሪያ ጋር በአንድነት አንድ የጋራ ዘመቻ ጀምረዋል። ጀርመን ከአንድ ወር በፊት የአሸባሪዎች ጥቃት ሰለባ ለሆነችው የቱኒዚያ ጦር 12 ሚሊዮን ዩሮ የሚገመት የጦር መሳሪያ እርዳታ እንደምትሰጥ ለጉብኝት ትናንት መዲናዋ ቱኒስ የገቡት የጀርመን መከላከያ ሚኒስትር ኡርዙላ ፎንደር ላይን አስታወቁ። ፎንደር ላይን በዚያ ከቱኒዚያቻቸው ፋራት ሆርቻኒ፣ ከሀገሪቱ ፕሬዝደንት ቤዚ ካይድ ኤሴፕሲ እንዲሁም ከምክር ቤት እንደራሴዎች ጋር ተገናኝተው ሀሳብ ተለዋውጠዋል። ፎንደር ላይን ባለፈው ወር የአሸባሪዎች ጥቃት ኢላማ የሆነውን የባርዶ ቤተ መዘክርም እንደሚጎበኙ ተገልጿል። እንደሚታወሰው በዚሁ ጥቃት አንድ ፖሊስና ሀያ ሀገር ጎብኚዎች ተገድለዋል። ባለፈው ሰኔ ወር በሱስ የቱሪስት መዳረሻ ቦታ በተጣለው ጥቃት 38 ሀገር ጎብኚዎችና ቱኒዚያውያን ነበሩ የተገደሉት። የአውሮፓ ሕብረት በቱኒዚያ የጸጥታውን መዋቅር ማሻሻልና ከሊቢያም ጋር የሚያዋስነውን ብዙም ጥበቃ የማይደረግበትን የቱኒዚያ ድንበር ለማጠናከር የሚያስችል አንድ የማረጋጊያ ተልእኮ መጀመር የሚችልበትን ሁኔታ በወቅቱ በመፈተሽ ላይ ይገኛል። ይህ ዶይቼ ቬለ ነው። ዜናውን ለማብቃት ዋናው ዜና በድጋሚ ነሆ በሰሜን ፈረንሳይ ካሌ የሚገኙ ስደተኞች ዩሮ ታነል የተባለውን ዋሻ ለማለፍና ብሪታንያ ለመግባት የሚያደርጉት ሙከራ እንዳሳሰባቸው የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን አስታወቁ። ብዙ ስደተኞች ዛሬ ዋሻውን ለመሻገር ሲሞክሩ አንድ ሱዳናዊ ስደተኛ መገደሉ ተሰምቷል። በየመን መዲና ሰንዓ በሚገኘው የአልፋይዳ አልሃቴሚ መስጊድ ደጃፍ በመኪና የተጠመደ ቦምብ ዛሬ ፈንድቶ የሶስት ሰዎች ሕይወት ማጥፋቱና ሰባት ማቁሰሉ ተነገረ። ለጥቃቱ ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ኃላፊነቱን ወስዷል። ከጎረቤት ካሜሩን ጋር በጽንፈኛው እስላማዊ ቡድን ቦኮ ሃራም አንጻር የሀገሮቻቸውን የጸጥታ ትብብር ለማጠናከር እቅድ እንዳላቸው የገለጹት የናይጄሪያ ፕሬዚደንት መሐማዱ ቡሃሪ ዛሬ ለሁለት ቀናት ጉብኝት ካሜሩን መዲና ያውንዴ ገቡ። የዜናው መልእክት እዚህ ላይ ያበቃል።